በድሬዳዋ ስድስተኛውን ብሔራዊ ምርጫ የተሳተፉ ወይም በስድስተኛው የብሔራዊ ምርጫ የተሳተፉ ዘጠኝ የፖለቲካ ፓርቲዎች የምርጫ ሂደቱ ሰላማዊ ሆኖ መጠናቀቁንና ውጤቱንም በዘጋ የሚቀበሉ መሆናቸውን ገልጠዋል። የጸጥታ ኃይሎችና የድሬዳዋ አስተዳደር ለምርጫው ስኬት የሚጠበቅባቸውን ድጋፍ አብርክተዋል ሲልም የፖለቲካ ፓርቲዎቹ የጋራ ምክር ቤት ምስጋናውን መግለጡን አስተዳደሩ በበኩሉ ከምርጫ በኋላ በከተማዋ ልማት ከተፎካካሪ ፓርቲዎች ጋር በጋራ እሰራለሁ ማለቱን ጠቅሶ አዲስ ቸኮል ተከታዩን አድርሶናል። በስድስተኛው የኢትዮጵያ ብሔራዊ ምርጫ ድሬዳዋ ላይ ተሳታፊ የነበሩ የፖለቲካ ፓርቲዎች በድሬዳዋ የተካሄደው ምርጫ ሰላማዊ ነበር ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የኢዜማው አቶ ዮናስ በልሁ ዘጠኙም ፓርቲዎች ወክሎ ባቀረቡት ያቋም መግለጫ ከምርጫው ሰላማዊነት ባሻገር የጸጥታ ኃይሎችና አስተዳደሩ ለምርጫው ስኬት ላበረከቱ አስተዋጽኦ ምስጋናቸውን አቅርበዋል። ሰላም ወዳዱ የድሬዳዋ ሕዝብ ከሚነገርበት በተቃራኒው ሆኖ ከሌሊቱ 12 ሰዓት እስከ ምሽቱ 3 ሰዓት በአስተዋይነት ለሚፈልገው ፓርቲ ድምጹን በሰላም ለመስጠት ላሳየው ጽናት ሁሉም ፓርቲዎች ከፍ ያለ ምስጋና እናቀርባለን። ሶስተኛ፣ በድሬዳዋ ከተማ አስተዳደር የሚገኙ ሁሉም የጸጥታ ኃይሎች የምርጫ ሂደቱ ያለምንም ኮሽታ እንዲከናወን ላደረጋችሁት ከፍተኛ ጥረት እኛ የፖለቲካ ፓርቲዎች እውቅና እንሰጣለን። አራተኛ እኛ በከተማዋ የምንቀሳቀስ ፖለቲካ ፓርቲዎች የሕዝቡን ውሳኔ በጸጋ በመቀበል ለተግባራዊነቱ እንተጋለን። አምስተኛ የድሬዳዋ ከተማ አስተዳደር ለምርጫው ስኬታማነት የምርጫ ቦታ ምችችት ከነቁሳቁሱ ላደረገው ጥረት ምስጋና እናቀርባለን። የሁሉም ፓርቲ ተወካዮች በተገኙበት መድረክ ላይ አስተዳደሩ ከንቲባ አህመድ ማህመድ ቡህ እና ምክትል ከንቲባ ከዴር ጀዋር የተጋበዙ ሲሆን ከፖለቲካ ፓርቲዎቹ ጋር በድሬዳዋ ልማት ላይ በጋራ ለመስራት ጥሪ አቅርበዋል። ከንቲባ አህመድ ማህመድ ቡህ ምርጫውን በጋራ ርብርብ በሰላም እንደተጠናቀቀ ሁሉ ቀጣይ ድህረ ምርጫ የከተማ ልማት ስራዎችን በጋራ መስራት ይገባል ብለዋል። ስለዚህ ግን የተለያዩ ተፎካካሪ ፓርቲዎች ሲኖሩ የተለያዩ ኮሜንቶች ይመጣሉ። ስለዚህ እያመዛዘን ችግሮቹን ለመፍታት አስተዳደሩ የተቻለውን ያህል ያደርጋል ማለት ነው። እና ይሄ የፖለቲካ ፓርቲዎች የጋራ ምክር ቤት በጣም አስፈላጊ ነው፣ እንደግፋለን። ስለዚህ እናንተ በርቱልን ብቻ ነው ምንለው፣ በርቱልን እና አብረን እንሰራለን። እዚህ የወደፊት እንትናችን አንለያይም፣ ለምርጫው ብቻ ሳይሆን ለልማቱም፣ ለሌላዎቹም ስራዎች አንድ ላይ ሆነን እንቀጥላለን ማለት ነው እና እንዳልኩት እገዛ እናደርጋለን። አስተያየታቸውን የሰጡ የተፎካካሪ ፓርቲ ተወካዮችም የከንቲባውን ጥሪ ተቀብለውታል። እንዲህ ተቀራርቦ እንግዲህ ከመራራቅ ይልቅ በጋራ መስራቱ ታይቶ የማይታወቅ ነው። ሁላችንም ምድር ይደርሱ አድገን መተወልደን እዚህ ድረስ የሸመገልንበት ከተማ ነች። ስለዚህ ከመራራቅ ይልቅ ተግባርተን በሁሉም ደረጃ በኢኮኖሚውም፣ በማህበራዊውም፣ በልማቱም ተባብረን አብረን የምንሰራ ከሆነ የበለጠ ውጤት ይመጣል ማለት ነው። ከኢህአፓ ወንደሰን ዘለቀ እባላለሁ። ኢህአፓን ወክዬ ነው እዚህ የተገኘሁት። ከዚህ በኋላ የፖለቲካ ፓርቲዎች ተፎካካሪ ፓርቲ እንጂ ተቃዋሚ ፓርቲ አይደላችሁም ብሎ መንግስትም አስቀድሞ ስላወጀልን፣ ሁላችሁም ስለተቀበላችሁት ከዚህ በኋላ ተሸንፈናል ብለን ዞር የምንል አይደለንም። የጋራ ምክር ቤቱም ተቋቁሟል። ፓርቲዎቹ አሉብን የሚሏቸውን ችግሮችና ስጋቶች አንስተው ውይይት አድርገዋል። ከንቲባ ማህመድ ማህመድ ቡም እራሱን የቻለ ተፎካካሪ ፓርቲዎች አለ የሚሏቸውን ሀሳቦች የሚያነሱበት ተመሳሳይ መድረክ በቅርቡ እንደሚዘጋጅ ተናግረዋል። ስድስተኛው ሀገር አቀፍ ምርጫ ላይ በድሬዳዋ ከብልጽግና ባሻገር ኢዜማ፣ ነፃነትና እኩልነት፣ እናትና ብንን ጨምሮ ዘጠኝ የፖለቲካ ፓርቲዎች በምርጫ ተወዳድረዋል። እነዚህ የፖለቲካ ፓርቲዎች ከሀገር ሽማግሌዎች፣ አባገዳዎችና የሃይማኖት አባቶች ጋር በሰላም ምክር ቤት አማካኝነት ከሰላም አንጻር ከሁለት ቀን በፊት አስቀድሞ ውይይት አካሂደው የነበረ ሲሆን የዛሬው መድረክ ግን የፖለቲካ ፓርቲዎች በጋራ ምክር ቤት አማካኝነት ያዘጋጁት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።